You're with SBS Radio. Find more great stories in your language at sbs.com.au. SBS Radio download the Madragun Namasik Mulu program and date madam at the sbs.com.au <laughs> slash Sam አቶ መሐመድ ራፊ አባራያ በጠቅላይ ሚኒስትር ጽሕፈት ቤት የውጭ ግንኙነት ፖሊሲ ተንታኝ አቶ ዮናስ ዘውዴ በአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪና መምህር በጠቅላይ ሚኒስትር ጽፈት ቤት የማህበራዊና ፖለቲካዊ ጉዳዮች ኤክስፐርት። አቶ መሐመድስ በተለይ የመደመር እሳቤ ከአገር ውስጥ ፖለቲካዊ አታይ ባሻገር የውጭ ግንኙነት ፖሊሲም መሰረት ጣይ ነው። በውጭ ግንኙነት ፖሊሲ አኳያ የመደመር ሚና ምን ይሆናል? አቅጣጫው የሚያመለክተው ምን ላይ በተሞረኮዘ የፖሊሲ ማዕቀፍ ውስጥ ነው? መልካም። መደመር እንግዲህ ትኩረት ሰጥቶ ከሚያያቸው ጉዳዮች ውስጥ አንዱ ውጭ ጉዳይ ነው። ከውጭ ጉዳዩ በተጨማሪ ሰፊ ትንታኔ ስለ ኢኮኖሚ ስብራታችን እንዲሁም ስለ መፍትሄ አቅጣጫዎቹ ያስቀምጣል። ስለ ፖለቲካ ስብራትና መፍትሄ አቅጣጫዎችም እንዲሁ በተመሳሳይ ሰፊ ትንታኔና ምላሽ ይሰጣል። የውጭ ጉዳዩን በተመለከተ በዋነኝነት መደመር የውጭ ጉዳይ መሰረቶቼ ናቸው ብሎ የሚያስባቸው አምስት መሰረታዊ ነጥቦች አሉ። አንዱ መሰረታዊ ነጥብ እንግዲህ የመደመር ዋነኛ መሰረትን ያልነው ጉዳይ ወረትን ማካበት የሚለው እሳቤ ነው። ወረትን ማካበት ስንል እንግዲህ በውጭ ጉዳይ ዘርፍ ላይ በርካታ የሆኑ ወረቶች፣ በርካታ የሆኑ የሰራናቸው፣ ያሳካናቸው ስኬቶች አሉ ብሎ ያምናል። እነዚህ ስኬቶች ነገ ከነጎዲያ ለምናስበው ስርዓት ግንባታ፣ ነገ ከነጎዲያ ለምናስበው የዳበረ ሚና የራሳቸው የሆነ ቦታ ስላላቸው ልንጠቀማቸው ይገባል። እነሱን አካብተን እነሱን አከማችተን መጠቀም አለብን ብሎ ያምናል። ኢትዮጵያ እንግዲህ በውጭ ጉዳይ ዘርፍ ምን አይነት ስኬቶችን አሳክታለች ብለን ካልን በርካታ ዘመናት የተሻገረ የዲፕሎማሲ የስራ ልምድ ያለበት ሀገር ነው። ከዛ በተጨማሪ ደግሞ በተለያዩ ዓለም አቀፍ መድረኮች፣ ዓለም አቀፍ ድርጅቶች ላይ በርካታ ዘመናትን የተሻገረ አባልነት፣ መስራች አባልነት፣ ንቁ አባልነት ታሪክ ያላት ሀገር ናት። ከዛም እንግዲህ ሻገር ስንል ትልቅ የሆነ የድል አርማ ትልቅ የሆነ የነጻነት አርማ ሆና የምትገለጽ ሀገር ናት። የጥቁር ሕዝቦች የድል መለያ የሆነው የአድዋ ድል፣ ከዛም በኋላ የመጡ ከጸረ ኮሎኒያል የሆኑ ትግሎችን በቀዳሚነት የታገለች እንዲሁም ደግሞ በቅኝ ግዛት ሳትገዛ የቆየች ነጻ ሀገር የነጻ ሕዝቦች ሀገር ሆና መቆየቷ ሌላኛው በዓለም አቀፍ መድረክ አንገታችንን ቀና አድርገን እንደ ሀገርም እንደ ሕዝብ የምንሄድ የሚያደርጉ ስኬቶች ናቸው። እነዚህ ሁሉ እንግዲህ ተደማምረው የውጭ ግንኙነት ስራችንን ማጠናከር መቻል አለባቸው ብሎ ያምናል። ሌላው በዚህ በዲፕሎማሲው ዘርፍ ራሱ ኢትዮጵያ ለበርካታ ዘመናት ከጎረቤት ሀገራት ጋር ከሌሎችም የዓለም አቀፍ ሀገራት ጋር የጠነከረ ግንኙነትን በተለያዩ ጊዜያት ላይ የመሰረተች ሀገር ስለሆነች ይሄ ተጠናክሮ የራሱ የሆነ አሻራ የሚኖረ ሆኖ መቀጠል መቻል አለበት ብሎ ያምናል። ከዛ በተጨማሪ እንግዲህ ትልቁ የመደመር እሳቤ መነሻ መግባባትና ትብብር የምንለው መሰረታዊ ነጥብ ነው። የውጭ ግንኙነት ስኬቶች ሁለት ናቸው በዋነኝነት አንዱ ሉዓላዊነትን ማስከበር ነው። ሌላኛው ደግሞ ብሔራዊ ጥቅም ማስከበር ነው። ሀገራት እንግዲህ እነዚህ ሁለት አንኳር የሆኑ የውጭ ግንኙነት ግቦችን ለማሳካት ሲሉ እስከ ጦርነት የደረሱ ሂደቶችን ይሄዳሉ፣ እስከ ወረራ የደረሱ ሂደቶችን ይሄዳሉ። ኢትዮጵያ ግን በዋነኝነት አንድም ሉዓላዊነቷን ለማስከበር ሌላም ደግሞ ብሔራዊ ጥቅሟን ለማስጠበቅ ስትል የምትከተለው አካሄድ መግባባትና ትብብርን ማዕከል ያደረገ ነው። ምክንያቱም አሁን ባለንበት ጊዜ ላይ ኢትዮጵያ የትኛውንም ጥቅም ለማግኘት ብላ የምትወራት ሀገር ወይ ደግሞ ልትጠቀልላት የምትፈልጋት ሀገር አትኖርም። ከየትኛውም አካባቢ ደግሞ የሚጋረጥብን አይነት የወረራም ሆነ የመጠቅለል አይነት ስጋቶችንም ደግሞ ለመመከት በሚያስችል አይነት ቁመና የመከላከያ ዝግጅት፣ የደህንነት ዝግጅትም ደግሞ ይኖረናል ብሎ ያነሳል። ስለዚህ መግባባትና ትብብር ብሎ ማለት ማለት ነው እንደ መነሻ እኛ የሚኖረን የግንኙነት መምሪያችን ወይ ደግሞ የግንኙነት መነሻችን መግባባትና ትብብር ይሆናል ሁኔታዎች ሳይፈቅዱና ሌላኛው አካል ግን ሰላምና መግባባትን ትብብርን ባልፈቀደ ጊዜ ግን የሰላማዊ አማራጮች በተሟጠጡበት ጊዜ ላይ የምንከተለው የራሱ የሆነ የመከላከያ አቅም የራሱ የሆነ የዳበረ የሚሊተሪ አቅም ይኖራል ብሎ ያምናል። መደመር ሌላኛው ደግሞ የመደመር የውጭ ግንኙነት እሳቤ መሰረት ተብሎ ሊነሳ የሚችለው ጉዳይ ለጎረቤት ሀገራት ትኩረት መስጠት ነው። እንግዲህ የጎረቤት ሀገራት ስንል ለበርካታ ዘመናት ህዝብ ለህዝብ ባህል ለባህል ማንነት ለማንነት የምንወራረሳቸው በርካታ ጎረቤት ጎረቤት ሀገራት አሉ። እነዚህ ጎረቤት ሀገራትን ምናልባትም አሁን በመቀየር ላይ ያለው የውጭ ግንኙነት ፖሊሲያችን የዘነጋቸው ነበር ብለን ማለት እንችላለን። ምክንያቱም ፖሊሲው በረቀቀበት ጊዜ ላይ በኢትዮጵያ ዘመን አቆጣጠር 1994/93 በዚህ በምስራቅ አፍሪካ የነበረው ሁኔታ ስንመለከት ሀገራት ያልተረጋጉበት በርካታ የታጠቁ ኃይሎች የሚንቀሳቀሱበት ቀጠና ስለነበር ኢትዮጵያ የሚኖራት የውጭ ግንኙነት ፖሊሲ በዋነኝነት የውጭ ተጋላጭነትን በሚቀንስ ሁኔታ መሆን ስለነበረበት በሚል እሳቤ በጣም ፕሮቴክሽኒስት የሆነና በርን መዝጋት ላይ በጣም ጥርጣሬና ሴራ ትንታኔ ላይ ያዘነበለ አይነት የውጭ ጉዳይ እይታ ቆይቶ ነበረ የቆየው። ያን ግን መቀየር ያስፈልጋል። አሁን አካባቢያችንን ስንመለከተው ድሮ እንደነበረው አይነት የስጋት ቀጠና፣ ድሮ እንደነበረው አይነት የጦርነት ቀጠና ብቻ አይደለም። በርካታ ወዳጅ ሊሆኑን የሚችሉ አጋር ሊሆኑን የሚችሉ ሀገራት ያሉበት ቀጠና ስለሆነ አካባቢውም ደግሞ ምስራቅ አፍሪካ የአፍሪካ ቀንድ ስንመለከት ሰፊ የሆነ የኢኮኖሚ ሀብት ሰፊ የሆነ የሕዝብና ባህላዊ ሀብት የታሪክ ሀብት ሀብት ያለበት አካባቢ መሆኑ ስትራቴጂካሊም ደግሞ ትልቅ የሆነ ፋይዳ ያለው አካባቢ መሆኑ አካባቢውን በጋራ ብንጠቀመው በጋራ አብረን ብንመጣ እንደው ብሎልን ደግሞ ሰፊ የሆነ የንግድ ማህበረሰብ ወይ ደግሞ የንግድ ኮሪደር ብናደርገው አካባቢውን በአጭር ጊዜ ውስጥ የመበልጸግ በአጭር ጊዜ ውስጥ ቀጠናዊ የሆነ እድገትና ብልጽግናን እውን የማድረግ ሰፊ እድል አለን። እዚህ ላይ የሩቅ ምስራቅ ሀገራት ተሞክሮ በሰፊው የመደመር መጽሐፍ ላይ ተተንትኗል። እነዚህ ሀገራት በጣም የተአምር ያህል የሚገርሙን አይነት እድገቶቻቸውን ካሳኩበት መንገድ ውስጥ አንዱ ምንድን ነው በሀገራቱ መካከል እውን ያደረጉት የኢኮኖሚያዊ ትስስርና የንግድ ትስስር ነው። ስለዚህ በምስራቅ አፍሪካ ከጎረቤት ሀገራት ጋር ያለን ግንኙነት በእንደዛ አይነት መልኩ የጠነከረና የዳበረ ከሆነ የምናስበውን ኢኮኖሚያዊ የቀጠና ትብብር መፍጠር ያስችለናል። በአጥረ ጊዜ ውስጥ ደግሞ አካባቢያዊ ሰላምና ደህንነትን አስከብርን እንዲሁም የመበልጸግ ህልማችን እውን መሆን ይችላል ብሎ ያምናል። ከዚሁ ጋር ተያይዞ የሚነሳው እንግዲህ አካባቢው ላይ ስላሉ ሀገራት ያለን አተያይ መቀየር መቻል አለበት ቅድም ባነሳውት መልኩ ሀገራትን ሁሌ ስጋት ሁሌ ጠላት አድርጎ የመፈረጃ አይነት አባዜ ሊያበቃ ይገባል። ሀገራትን በወዳጅነት መመልከቱ በአጋርነት መመልከቱ የተሻለ ይሆናል ብሎ ያነሳል። ሌላኛው የመደመር የውጭ ግንኙነት መሰረትና ትልቁ መነሻ የሚሆነው ለመደመርም ደግሞ እንደ አንድ ዋነኛ ግብ የተቀመጠው ጉዳይ የዜጎች ክብር ነው። የዜጎች ክብርን በተመለከተ ብሔራዊ ክብርን መደመር ምናልባትም ከዚህ በፊት የነበሩ የርዕዮተ ዓለማት ወይ ደግሞ የፖለቲካዊ መስመሮቻችን ለየት የሚያደርገው ዋነኛ ነጥብ ምንድን ነው? የዜጎች ክብርን እንደ አንድ ዋነኛ መዳረሻ ወይ ደግሞ እንደ አንድ ዋነኛ ግብ አድርጎ መቀመጡ ነው። የዜጎች ክብር ብለን ስንል እንግዲህ ብሔራዊ ክብርን በተለያዩ ዲፊኒሽኖች መግለጽ እንችላለን። ብሔራዊ ክብር ወይ ደግሞ ብሔራዊ ሉዓላዊነት እያለን የምንገልጸው ጉዳይ ሉዓላዊነት በሶስት መልኩ መመልከት እንችላለን። ሉዓላዊነት ሶስት ማንነቶች ሀገራት አላቸው ብለው ምሁራ ን ይገልጻሉ። እነዚህ ሶስት ማንነቶች ምንድናቸው? አንዱ ገጽታዊ ወይ ደግሞ የቅርጽ ማንነት የምንለው ነው። ይሄ የዳር ድንበርን በተመለከተ ያለው ነው እና እሱን በተመለከተ የሚመጡ ማንኛውም ጠላት ሉዓላዊነት ላይ የተጋረጠ ክብር ላይ የተጋረጠ ነው ብለን ማለት እንችላለን። ከዛ በተጨማሪ ደግሞ ፖለቲካዊ ማንነት ብለን የምንለው ጉዳይ አለ። ፖለቲካዊ ማንነት የአንዲት ሀገር ፖለቲካዊ ስርዓት፣ የፖለቲካል ኢኮኖሚ መዋቅር ተቋማት ተቋማትና ሌሎችም ነገሮች የፖለቲካ ማንነት ውስጥ ይገባሉ። ይሄም የአንዲት ሀገር ሉዓላዊነትን የሚገልጽና አንዱ የሉዓላዊነት መገለጫ ነው። ሌላኛው ሶስተኛው ነጥብ የባህል ማንነት የምንለው ጉዳይ አለ። የባህል ማንነት ብለን የምንለው የህዝቦች ትውፊት፣ የህዝቦች እሴቶችና የማንነት ጉዳዮች፣ በውስጥ ያሉ የማይዳሰሱ የሆኑ ቫሊዎች በጠቅላላ የባህል ማንነት ውስጥ ይገባሉ። ኢትዮጵያ ደግሞ በርካታ የብሔር ብሔረሰቦች ሀገር፣ ህብረ ብሔራዊት ሀገር መሆኗ ይሄ የምናስበውን የባህላዊ ማንነት ሰፊ የሆነ ድርሻ እንዲወስድ ያደርገዋል። ምክንያቱም በርካታ ቋንቋዎች የሚናገሩባት በርካታ ማንነቶች ብሄር ብሄረሰቦችና ህዝቦች ያሉባት ሀገር መሆኗ ይሄኛው ከዳር ድንበሩ ባልተናነሰ መልኩ ትልቅ የሉዓላዊነት አጀንዳ ያደርገዋል። ስለዚህ መደመሪ ይሄን ትልቅ ማዕከል ያደርግና የዜጎች ክብር የሚለውን ማዕከሉ አድርጎ ይንቀሳቀሳል። የዜጎች ክብር ብለን ስንል እንግዲህ እንደው በሀገር ውስጥ ብቻ ሳይሆን በውጭ ሀገር ያሉ ዜጎቻችንን ክብርና መብት በተመለከተ ኢቨን ከለውጡ ማግስት ጀምሮ ባለፍናቸው ሀያ ምናምን ወራት ብቻ ራሱ ብንመለከት በአስር ሺዎች የሚቆጠሩ ዜጎች ከተለያዩ ሀገራት እስር ቤቶች የተፈቱበትን ሂደት መመልከት ችለናል። ከዛም በተጨማሪ ከተለያዩ ሀገራት መሪዎች ጋር ጠቅላይ ሚኒስትራችን በሚኖራቸው የጉብኝት መርሃ ግብሮች ላይ በቀዳሚነት ከሚነሱ አጀንዳዎች ውስጥ መካከል አንዱ በዛ ሀገር ስለሚኖሩ ኢትዮጵያውያን ክብር እውቅና ማግኘት የመብት መከበር ና ሌሎችም ከዜጎች ጋር ተያይዘው የሚነሱ የዜጎችን መብት ወይ የዜጎችን ክብር ማዕከል ያደረጉ ድርድሮች ናቸው። ና ይሄ በአንድም ሆነ በሌላ መልኩ የፖሊሲ ሽፍት ና የፖሊሲ ለውጥ ማዕከላችን የዜጎች ክብር መሆኑን የሚያሳይ ነው። ለብዙ ዘመናት ሰዎች የሀገር ሉዓላዊነቱ ወይም ደግሞ የሀገር ክብርን ሲያስቡ ምናልባትም የዳር ድንበር ሉዓላዊነት አለመጣስን ብቻ በማሰብ ሀገር ተከብራለች ብለው ሊያስቡ ይችሉ ነበረ። ግን እንደዛ አይደለም ኢትዮጵያ ማንም ባሳለፍ ነው ሀያ ሰባት ዓመት ውስጥ ወይ ደግሞ ሀያ አምስት ዓመት እንኳ ብንል ከኢትዮ ኤርትራ ግጭት በኋላ ይህ ነው የሚባል የተጋረጠባት ቀጥተኛ የውጭ ወራሪ የለም። ይሁንና በተለያዩ ዓለማት ውስጥ ያሉ ኢትዮጵያውያን በተለያየ ጊዜ መብታቸው ይጣሳል፣ በተለያየ ጊዜ ኢ ሰብአዊ የሆኑ በደሎች ና ግፎች ይደርሱባቸው ነበረ። ስለዚህ ኢትዮጵያ እንደው በዳር ድንበሯ የመጣ ጠላት ባይኖርባትም በተለያዩ ሀገራት ላይ ዜጎቿ ለስጋት ሲጋለጡ፣ መብታቸው ሲገፈፍ ቆይቷል ና ክብሯ በአንድም ሆነ በሌላ መልኩ አንሶ ክብሯ ተዋርዶ ቆይቷል። ስለዚህ ይሄ ክብር የመመለስ ጉዳይ ከዜጎች ነው መጀመር ያለበት። የዜጎች ክብርን ስናስመልስ፣ ይሄ የዜጎች ክብር በአንድም ሆነ በሌላ መልኩ ሲከበር፣ የምናስቡን የተከበረች ኢትዮጵያ የምናስባትን ታላቅ ኢትዮጵያ መፍጠር ህልም፣ እንዲሁም ደግሞ ውሎ ሲያድር ብልጽግናን የማሳካት ህልም ይጨምርልናል ብሎ ያምናል። ከዚሁ ጋር የመጨረሻው ነጥብ እንግዲህ ብሎ የሚነሳው ብሔራዊ ጥቅምን ማስከበር ነው። እንግዲህ ብሔራዊ ጥቅም ቅድም ባነሳሁት መልኩ ቴዎሬቲካሊ የየትኛውም የውጭ ጉዳይ ፖሊሲ ሁለት ግቦች ውስጥ አንዱ ብሔራዊ ጥቅም ነው። ብሔራዊ ጥቅም እንግዲህ ኢትዮጵያ በምን አይነት መልኩ ብሔራዊ ጥቅሟን ታስከብር ማለት ከየትኛውም ሀገር ጋር ቅድም ባነሳሁት መልኩ መግባባትና ትብብርን ማዕከል ያደረገ ግንኙነት ነው የሚኖረን ስንል መግባባትና ትብብር ሰላምና እርቅ አውርደን ብቻ ከሀገራት ጋር እጅ ተጨባብጠን ብቻ የምንመለስበት ሳይሆን ከየትኛውም ጊዜ በላቀ መልኩ የኢትዮጵያን ብሔራዊ ጥቅሞች በላቀ መልኩ የምናሳካበት፣ ጥቅሞቻችንን የምናስጠብቅበት አይነት ግንኙነት መፍጠር ይገባናል ብሎ ነው የሚያነሳው። እዚህ ጋር ምናልባት ከሌሎች ውሳቤዎች የሚለየው ጥቅም ብለን ስንል ግን የምናነሳቸው ነጥቦች አሉ። በዓለም አቀፍ ደረጃ ምሁራን ብሔራዊ ጥቅምን ሰፊ ትንታኔዎችና ትርጉሞች ይሰጡታል። በርካቶች ዘንድ ያለው የብሔራዊ ጥቅም ግንዛቤ ግን ለአንዴና ለመጨረሻ ጊዜ የተቋጨ ለአንዴና ለመጨረሻ ጊዜ ያለቀ ምናልባትም የሞተ ፋይል አድርገው ያስቡታል። ብሔራዊ ጥቅም ግን እንደዛ አይደለም። በተለያዩ ጊዜያት የሚሻሻል በተለያዩ ጊዜያት አቋሙን እየቀየረ አቋሙ እየሰፋና እየተለወጠ የሚሄድ አይነት ግንዛቤ ያለው ጉዳይ ነው። ስለዚህ በተለወጠ ቁጥር የዓለም አቀፍ ተጨባጮች፣ አህጉራዊ እውነታዎች፣ ሀገራዊ የውስጥ ፍላጎቶች በራሳቸው በተቀየሩበት ሁኔታ ላይ ራሱን እያየ የሚያድስ የሚያሰፋ፣ የሚለዋወጥ አይነት የብሔራዊ ጥቅም ግንዛቤ በአንድ በኩል ያስፈልጋል። በሌላ በኩል ደግሞ በየትኛውም ዘመን ላይ የማይለወጡ ቅድም ካነሳ ናቸው ሦስቱ የህልውና መሰረቶች ያልናቸው የዳር ድንበር፣ የፖለቲካ ስርዓት እንዲሁም ደግሞ የህዝቦች የባህልና የማንነት ሉዓላዊነቶች ጋር በተያያዙ ያሉ ብሔራዊ ጥቅሞች ግን በየትኛውም ዘመን ላይ የማይለወጡ ናቸው። በእነሱ ላይ ምንም አይነት ድርድር፣ ምንም አይነት ንግግር አይኖረንም። ግን በሌሎች የአፈጻጸም ጉዳዮች ላይ ብሔራዊ ጥቅሞች በተለወጡበት ጊዜ ላይ በምን አይነት መልኩ ይፈጸሙ፣ በምን አይነት መልኩ ተግባራዊ ይሆኑ የሚሉት ላይ ከሌሎች ሀገራት ጋር መነጋገር፣ ከሌሎች አካላት ጋር መነጋገር ግን ሀገርን ለአደጋ አጋልጦ የሚሰጥ ጉዳይ ስላልሆነ እንነጋገራለን። ዳሩ ግን መጨረሻው ላይ የኢትዮጵያ ሕዝቦችም ሆነ የኢትዮጵያ ብሔራዊ ጥቅምና ብሔራዊ ክብር በምንም አይነት ሁኔታ ኮምፕሮማይዝ የማይደረግበት ይልቁኑ በተሻለ መልኩ የሚሳካበት አይነት ስርዓትና ይህን ስርዓት ደግሞ ሊያፋጥን የሚችል የውጭ ግንኙነትና ዲፕሎማሲ ስራ መሰራት አለበት ብሎ ያምናል። መደመር አቶ ዮናስ፣ የመደመር ባለቤት ማን ነው ማለት ይቻላል? ደራሲው፣ የጽንሰ ሀሳቡ አመንጭ ጠቅላይ ሚኒስትር አብይ ወይስ የእሳቸው ራዕይ ነጸብራቅ የሆነው እና የአመለካከታቸው ምንጭ የሆነው የኢትዮጵያ ህዝብ ወይስ ሁለቱም? ሁለቱም ብቻ ሳይሆኑ ተፈጥሮም ጭምር ውድስ ውስጥ ልናጠጋገው እንችላለን፣ ወይም ልናደርሰው እንችላለን። የመደመር ሀሳብ ባለቤቱም መነሻውም በተፈጥሮ ጀምሮ የሰው ልጆች በሙሉ ያደጉባት የተወለዱባት በሻሻን ጨምሮ ፍጥረት ዓለሙ ማለት ነው። ለምሳሌ በመጽሐፉ የመጀመሪያ መግቢያ ላይ ሲናገሩ ምንድን ነው የሚያነሱት? ፍጥረትን ስንመለከት በዋነኝነ ለምሳሌ ምድርን እንኳን ብንመለከት አብቦ አበባውን ብንመለከተው ወይም አረንጓዴ ለምለም የሆነውን ሳር ስንመለከት እኮ ሳሩ ዝም ብሎ አይደለም። ሳሩ የበቀለበት አፈር አለው። አፈሩ የተገኘበት ራሱ ደግሞ መሬት አለው። ውሃ አለው። ውሃው ፈሶ ወይም ዝናብ አግኝቶት አየር መጥቶ ፀሐይ ወጥቶበት ያ ሁሉ ተደምሮ ነው ያንን መልከ መልካም ለአይን የሚያምር ለጆሮ ደስ የሚያሰኝ እንዲሁም ደግሞ ለአፍንጫችንም እንደዚሁ ጥሩ መዓዛ የሚኖረው ነገር የምናገኘው። በተመሳሳይ መልኩ የመደመር ሀሳብ አመለካከት አመንጮቹም እኛው የሰው ልጆች ነን። ለሰው ልጆች ነው። በሰው ልጆች ነው እና የመጡበት የትኛውም የኃላፊነት ጎዳናቸው ያለፉበት የትኛውም የሕይወት ውጣ ወረዶቻቸው ያስተማሯቸው ቁም ነገሮች የእነሱ ሁሉ ጭማቂ ነው መደመር ማለት ነው። ስለዚህ መደመር የኛው በኛው ለኛው ነው። ያ ማለት ግን የሌሎች ሀገሮች ተሞክሮ የለውም ማለት አደለም። ያ ማለት ግን ሊትሬቸሮችን ኮንሰልት አያደርግም ማለት አደለም። ሊትሬቸሮች ኮንሰልት ተደርገው ሀሳቡና ምልከታው ግን ያለንን ነገር በማየት የሚጀምር ነገር ነው፣ ና የሁላችንም ሀሳብ ነው። እሳቸው ቢያቀነቅኑትም እሳቸው ቢናገሩትም እሳቸው አበክሮ ቢያወሩትም መደመር ግን የሁላችንም ሀሳብ ነው። እኛ ውስጥ ያለውን በሌላ ሰው እይታ ወይም ሌላ ሰው አጥብቆ የሚናገረው አጥብቆ የሚሻው እና ጠቃሚ መሆኑን ሪኮግናይዝ አድርጎ ሌሎቹ በዚህ መልኩ ብታዩት የሚል ምልከታ ያለው ሀሳብ ነው ማለት ነው። ስለዚህ የባለቤትነት ጥያቄ ከተነሳ የሳቸው ብቻ አይደለም የሁላችንም ነው። የሰው ልጅም ሀሳብ ነው። እሱ የማንኛውም ጽንሰ ሀሳብ ምንጭ የሰው ልጅና ተፈጥሮ ነው። አሁን የምትገኙት እዚህ ሜልበርን ውስጥ ነው። በቅዳሜ ፌብርዋሪ ሀያ ሁለት ሜልበርን ያሉ ኢትዮጵያውያን ማህበረሰብ አባላት እንደዚሁም እሁድ ፌብርዋሪ ሀያ ሶስት ሲድኒ ላይ በተመሳሳይ ለኢትዮጵያውያን ማህበረሰብ አባላት እንደዚሁ የመደበርን ፍሬ ሀሳብ ወይ ጽንሰ ሀሳብ ለመብራራት ነው የምትገኙት ኢትዮጵያውያን ማህበረሰብ አባላት ውይይቱን በምን መልክ ለማድረግ ነው እቅዳችሁና ሀሳባችሁ አቶ ማህመድ እዚህ የሚኖረን ቆይታ ላይ ከኢትዮጵያውያን ና ትውልደ ኢትዮጵያውያን ጋር የሚኖረን መስተጋብር ማለት መደመር እኔም ብቻ ስሙ እውነት ያለው ኔጋ ነው አስተማሪ እኔ ብቻ ነኝ የሚል አይነት እሳቤ የለውም ስለዚህ እዚህ ከወንድምነቶቻችን ጋር የሚኖረን ቆይታ እኛ እዚህ መጽሐፉን ለማስተማር ወይ ደግሞ መጽሐፉን ለመግለጽ ሳይሆን መጽሐፉ በተለያየ መልኩ ቀድሞ ደርሷቸው ያነበቡት ዜጎች አሉ። በርካታ እውቀቶችን በርካታ እይታዎችን ያዳበሩ አሉና እዚህ ላይ እውቀት መጋራት፣ ሀሳብ መለዋወጥ ነው የመጣ ነው። ስለዚህ በርካታ እሳቤውን ማዳበር እንደገና ደግሞ የእኛንም ግንዛቤ ሊያዳብሩ የሚችሉ ግብዓቶችን የምናገኝበት መድረክ ይሆናል ብዬ ይጠብቃለሁ። ከዛም በተጨማሪ ግን መብራራት ያለባቸው ጉዳዮች ካሉ ሌሎችም ደግሞ እንደ እሳቤ መደመር ምናልባትም እዚህ አውስትራሊያ ላይ ለመጀመሪያ ጊዜ እንግዲህ መጽሐፉን ስናስመርቅ መነሳት ያለባቸው መሰረታዊ ጉዳዮች ወይ ደግሞ አንባቢያን ወደፊት የሚያነቡት አንባቢያን ትኩረት ሰጥተው ቢመለከቷቸው ይሻላሉ ብለን የምናስባቸው ጉዳዮችን እንደ ባለሙያ ለውይይት መነሻ እንዲሆኑ እናቀርባለን። ከዛ በኋላ ግን ከውይይቱ በኋላም ሰዎች በየቤታቸው በየተለያየ ቦታ ሲገናኙ ስለ ሀገር፣ ስለ ኢትዮጵያ ሲያነሱ እንደው የመነሻ ወይ ደግሞ የመወያያ ማዕቀፋቸው ፍሬማቸው በመደመር እሳቤ ውስጥ ሆኖ በሀገሪቷ ውስጥ የሚነሱ ችግሮችን ምናልባትም ዘለል ሲል በቅርቡ የአፍሪካ ሕብረት መደበኛ ጉባኤ ነበረና እዛ ላይ መደመር እንደ አንድ የአፍሪካዊ እሳቤ ሆኖ ምናልባትም የዚህ ልዩ ስብሰባው ማዕቀፍ ውስጥ አንዱ ሆኖ በተለያዩ ሀገራት ሀሳቡ የመወሰድ ሀሳቡን አዳብረው ለሀገራቸው የመጠቀም አይነት ዝንባሌ እየተመለከትን ነው። እዚህም ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በእንደዚህ አይነት መልኩ ሀሳቡን በምን አይነት መልኩ አዳብረን አሁን የምናነሳቸውን ሀገር ውስጥ ያሉ ችግሮችን ከመቅረፍም ባሻገር በእያንዳንዱ ኢትዮጵያዊ የቀን ተቀን ህይወት ውስጥ በምን አይነት መልኩ ተግባራዊ መሆን ይችላል፣ በምን አይነት መልኩ ውስጥ ተፈጥሯዊ ያልነውን ይዘቱን ደግሞ መመልከት እንችላለን የሚለውን ሰፊ የሆነ ምህዳር ሰጥቶት ለውይይት የሚያነሳሳ መድረክ ይሆናል ብዬ አስባለሁ። እንግዲህ መድረኩ ላይ የሚታደሙ ሰዎች ከወዲሁ የሚያስቧቸውን ግንዛቤ የሚያስጨብጡን ጉዳ ጉዳዮችን እንዲሁም ደግሞ ክሊር እንዲደረጉላቸው የሚፈልጓቸውን ጉዳዮች ቢያመጡ ጥሩ የሆነ ጊዜ ይኖራል ብዬ አስባለሁ። አቶ ዮናስ ዘውዴ በአዲስ አበባ ዩኒቨርሲቲ መምህርና የፒኤችዲ ተማሪ፣ በጠቅላይ ሚኒስትር ጽፈት ቤት የማህበራዊ ና ፖለቲካዊ ጉዳዮች ተጠባቢ አቶ መሐመድ ራፊ አባላያ፣ በጠቅላይ ሚኒስትር ጽፈት ቤት የውጭ ግንኙነት ፖሊሲ ተንታኝ፣ ስለ ቃለ መልሱ እናመሰግናለን። እናመሰግናለን እኛም